የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ ሲገመገም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የስድስት ቀናት የዩናይትድ ስቴትስ ቆይታ ክንውን እና አንደምታ የሚመረምር ውይይት ነው። ሼክስፒር ፈይሳ በዩናይትድ ስቴትሷ የሲያትል ዋሽንግተን ከተማ በጥብቅና ሙያ የተሰማራ ትውልድ ኢትዮጵያዊ ነው። ቴዎድሮስ ጸጋዬ ሬዮት ሚዲያ ሥራ አስኪያጅ እና ጋዜጠኛ አሉላ ከበደ ሁለቱ ተሳታፊዎች በተለያዩ መድረኮች ያነሷቸውን ከጉዳዩ ጋር የተዛመዱ ጭብጦችን ጨምሮ በጠቅላይ ሚኒስትሩ የዩናይትድ ስቴትስ ጉዞና የውይይት መድረኮች ገጽታ ዙሪያ አወያይቷቸዋል። ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ በቅድሚያ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጉብኝትም ይልቅ የምክክርና የውይይት ጊዜ ይሉታል እርሳቸው በሶስት የተለያዩ የዩናይትድ ስቴትስ ከተሞች ከኢትዮጵያውያን ጋር መድረኮቹ እንደፈቀዱ የቀጥታ የፊት ለፊት ውይይትና ንግግር እድል ፈጥረው አጠናቀው ወደ አገራቸው ተመልሰዋል እስኪ የመከታተል እድል እንደነበራችሁ የታዘባችሁትን በመመልከት ብንጀምር። ቴዎድሮስ በመድረኩ ተገኝተ ያነሳውንም ጥያቄ ተመልክቻለሁ። ጥያቄህን ወደ ኋላ ላይ እናመጣለን። ምን ታዘብክ? አጠቃላይ የጉብኝታቸውን መሰረት አላማም ሆነ ክንውኖቹን አስመልክቶ አመሰግናለሁ፣ አሉላ ከዚህ ቀደም የኢትዮጵያ መንግስት ወይም ኢህአዴግ በተለይ ደግሞ ህወሓት የሚመራው የነበረ መንግስት ውጭ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት ምን ነበር ብሎ ማየት የሚጠይቅ ይመስለኛል። አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጸብራቅ ነው። አገር ውስጥ ከዜጎቹ ጋር የነበረውም ግንኙነት እጅግ የተበላሸ እና የቅቡልነት ችግር የነበረበትም ስርዓት ነው ብዬ ነው የማስበውና በዛው ሁሉ ውጭ የሚኖረውም ኢትዮጵያዊ በፖለቲካዊ ርእዮት የተለያየ ቢሆን ዞሮ ዞሮ በአገር ውስጥ የሚገኘውን ህዝብ ብሶት የሚጋራ ህመሙን የሚጋራ ስለነበርና ስለሆነ በሚፈጸሙ በደሎች ምክንያት የህዝብ ድምፅ ለመሆን በተሻለ ድምፁን ሊያሰማ በሚችልበት አገር ስለሚገኝ የህዝብ ድምፅ ለመሆን በመንግስት ላይ ከፍተኛ ተቃውሞ ሲያቀርብ ነበር። ይሄም እጅግ ተገቢ ነበር ብዬ ነው የማስበው። ምክንያቱም እዛ መረጃ እንዳያገኝ መብቱን በአግባቡ እንዳይጠቀም ሀብት በፍትህ እንዳይከፋፈል ያደረገ ስርዓት ስለአለ በሀገር ውስጥ ያንን ተቃውሞ እዚህ አንጻራዊ ነጻነት በሚያገኝበት ሀገር ውስጥ ድምፁን ሲያሰማ ቆይቷል። ስለዚህ የነበረው ግንኙነት በጣም የተወጠረና የጠላትነት ነው ሊባልም ቃሉም ትክክል ነው ብዬ ነው ማስበው። ያንን ግንኙነት ለማሻሻል እና ውጭ የሚኖረውም ኢትዮጵያዊ በሀገሩ ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ ስጋት አለ ፍርሃት ወደ ሀገር ውስጥ ገብቶ የፈለገው በፖለቲካ የፈለገው በኢኮኖሚ በማህበራዊ ጉዳዮች ላይ እንዲሳተፍ እንዳሉትም እሳቸው የነበረውን ደንቃራ የማስወገድ የመግባባት እና በቅርብ የመመካከር በአካል መገኘት ትልቅ ጥቅም ስላለው በአካል ተገኝቶ የመመካከር የመቀራረብ ወደ አንድ ሀገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት። በተለይ በእሳቸው አንፃር ስንመለከተው፣ በእኛ በኩል ያለውን እንመለከተዋለን ለይተን። በሳቸው በአስተዳደራቸው በኩል የነበረው ግን ስኬታማ ነበር ብዬ አስባለሁ። ለሳቸው መልካም ሼክስፒር በሙያህ የህግ ጠበቃ ነህ። ቀደም ብሎ የተቃውሞ ድምጻቸውን ጎላ አድርገው ከሚያሰሙ ወገኖች ውስጥ ነበር። በዝግጅቶቻችንም፣ በምትሳተፍባቸው ድርጅቶች ውክልና፣ በውይይቶች በክርክሮችም ጭምር ተሳትፈ ታውቃለህ። የአሁኑን የጠቅላይ ሚኒስትሩን ጉብኝት አንተስ እንዴት ተመለከትከው? ምንስ ታዘብ? በጣም አመሰግናለሁ። እኔም እውነት ነው የትውልድ ኢትዮጵያዊው እና እዚህ የሚኖረው ውጭ ሀገር የሚኖረው ኢትዮጵያዊ ከመንግስት ጋር ያለው ግንኙነት ቅድም ጋዜጠኛ ቴዎድሮስ እንዳለው የባላንጣ አይነት ወይም ደግሞ የጠላትነት አይነት ግንኙነት ነበረ እና ያንን፣ እውነትም እንደተባለው ጠቅላይ ሚኒስትሩ እንዳሉት በመሀላችን የጥላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበር እና ያንን ግንብ ይሄ የእሳቸው ጉብኝት እንደው እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል። ጥሩ ሁኔታዎችንና ጥሩ ምልክቶች ወደ መግባባት ወደ አንድ የመሆን ጅማሬ ያሳየበት ሁኔታ አለ ብዬ ነው የምገምተው፣ የእሳቸው ጉብኝት ለዚህም ደግሞ እንግዲህ እኔ እዚህ ሰላሳ አመት ሊደርሰኝ ነው እዚህ ሀገር ስኖር እና ያላየሁት አይነት እሳቸውን ለመቀበል አንድ ላይ ሆኖ ከሀይማኖትም በዘርም በፖለቲካ እምነትም የተለያየ ሕዝብ ብዛት የእሳቸውን ንግግር ለመስማት እሳቸውን ለመቀበል ያደረገውን ሁኔታ ስመለከት እዚህ ያሉት ድርጅቶች ለምሳሌ ይሄ የሰሜን አሜሪካ የእግር ኳስ ፌዴሬሽኑ እንኳን ከሚያመጣው እጅግ እጥፍ እጥፍ ሰው መጥቶ ሳይ እንግዲህ የእሳቸው አላማ የተሳካ ይመስለኛል። ይሄ ግንቡን የመደርመሱ አላማ ጅምሩ ጥሩ ነው ብዬ ነው የማስበው። መልካም፣ ሼክስፒር በጉብኝታቸው መገባደጃ ታይቶ የነበረውን ሁኔታ እና በኋላ ከሌሎች መድረኮች ጋር አገናዝበ የጻፍካቸውን ተመልክቻለሁ። ቀደም ሲል የነበረህን አስተያየት ወደኋላ ገፋ አድርገን እንሄዳለን። ቴዎድሮስ፣ ወደ አንተ ልምጣ። በዋሽንግተኑ በብዙ ሺዎች የተገመቱ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በተሳተፉበት መድረክ ጥያቄ ለማቅረብ እድል ካገኙ ጥቂት ሰዎች ውስጥ ነህ። ሶስት ጥያቄዎች አቅርበሃል። የባህር በርን የተመለከተ ጥያቄ በሶስት ደረጃ ታስቀምጠዋለህ። የህግ የታሪክና የተፈጥሮ መብት አላት ብለው ያምናሉ ወይ የሚል ቀጥተኛ ጥያቄ ታነሳለህ የአዲስ አበባ ከተማን ልዩ ጥቅም ከዚህ ቀደም ያወዛገቡ ሁኔታዎችን አሁንም በጥያቄነት መለሰ ታላቋ ኢትዮጵያ ከዛሬው ህገ መንግስት ጋር በዛ ውስጥ ትታያለች ሆይ ትላለ ምናልባት ጥያቄዎቹ ፈታ ፈታ ተደርገው መታየት ጭምር ይኖርባቸዋል እስኪ ዋና የሚመስለኝን ቀዳሚ ጥያቄህን እንፈንክት የባህር በር ጉዳይ ቀረብ ባለ ስሜት የምትከታተለው ይመስላል የታሪክ የተፈጥሮና የሕግ መብት አላት ነው የምትለው የራስህን መከራከሪያ ጭምር ይመስላል። ጥያቄህን እንፍታ። መጀመሪያ ቴዎድሮስ አመሰግናለሁ። እንዳልከው ከሶስቱ ጥያቄዎች አንዱ ይኸው ጥያቄ ነው። እኔ እነዚህን ጥያቄዎች የማነሳው በተለያየ ጊዜ እንደማነሳው አቋሜን ከማንም አካል ሸሽግ ያላውቅም። እኔ ኢትዮጵያኒስት ኢትዮጵያ ብሔረተኛ ነኝ ብዬ ነው የማምነው። ኢትዮጵያዊነት የሚባል ለማንነት አለ ለብዙ ዘመን ሲሰራ የኖረ እሱም የራሱ የሆኑ ጥቅሞች ፍላጎቶች እና አካሄዶች አሉት ብዬ አምናለሁ። ስለዚህ የጠየቁት ጥያቄውን አንደኛ ከጥልቅ የሀገር ፍቅር ለመነሳት ነው። ሁለተኛ ከህሊና ተወቃሽነት ለመዳን ነው። ሶስተኛ ደግሞ በታሪክ ትክክለኛ ጥግ ለመገኘት ነው። ጥያቄዎችን የማቀርብባቸው ምክንያቶች ዋናዎቹ ነገሮች እነዚህ ናቸው እና ይሄው የባህር በር ጉዳይ ኢትዮጵያ ባለፉት ሀያ ሰባት ዓመታት በኢትዮጵያ የነበረው አስተዳደር በእውነት በሚያሳዝን ሁኔታ የኢትዮጵያን ብሔራዊ ጥቅም ከምንም በላይ አስቀድሞ የሚሄድ ስላልነበረ የኢትዮጵያ ብሔራዊ ጉዳይ አንድም ከስልጣኑ ጀርባ አሊያም ከሌላ ጎረቤት ሀገር ጥቅም ጀርባ ያሰልፍ የነበረ አስተዳደር ስለነበር የኢትዮጵያን የኖረ በብዙ ነገስታት የተጠየቀ የተለፋበት፣ የተገኘበትም የባህር በር ባለቤትነት ጉዳይ ችላ ማለት ብቻ አይደለም፣ የባህር በር እንዳይኖራት በትጋት የሰራ አስተዳደር ነው የነበረው። እና ይሄ ደግሞ ኢትዮጵያን በብዙ መንገድ ጎድቷል፣ ብዬ አምናለሁ እና በጣም ዝርዝር የሆኑ መከራከሪያዎች ያሉት ነገር ነው። ልከራከርበት ከማንም ጋር ልማንገትበት ፈቃደኛ ነኝ ይህንን ነገር ግን፣ ኢትዮጵያ የታሪክ የሕግና የተፈጥሮ የባህር በር ባለቤት የመሆን መብት አላት። ነገር ግን ይህንን ብሔራዊ ጥቅሟን የሚያስጠብቅ አስተዳደር ባለፉት ሀያ ሰባት ዓመታት በኢትዮጵያ ስላልነበረ ነው ያጣችው። በዓለም አቀፍ ደረጃም ደግሞ በልዩ ልዩ ምክንያት በስህተት የባህር ወደብ ካጡ በኋላ መልሰው በዓለም አቀፍ ፍርድ ቤት ክስ የመሰረቱ ከሰውም መልሰው ያገኙ ወይም በድርድር ወደ ባህር መውጫ ኮሪደር ያገኙ ሀገራት አሉ። ስለዚህ ስለ ዓለም አቀፍ ህግ ስናወራ ብዙ ሰው የሚያነሳው ያው ከጊዜ ጋር እየተጣደፍኩ ስለሆነ አሉና ዝርዝር ጉዳይ የምናወራበት መድረክ ምንድን ነው። ለማለት የፈለግኩት ሰው ብዙ ጊዜ ስለባህር በር ስንጠይቅ ባለፉት ሀያ ሰባት አመታት የባህር በርን መጠየቅ የጦርነት ናፍቆት ተደርጎ የመሳለ በጣም በጣም በጣም ስህተት አስያያለ የእኔ ጥያቄ መጀመሪያ መብቱ ያለን መሆኑን የሚቀበል አስተዳደር ይኑረንም የባህር በር ባለቤት የመሆን የህግ ታሪክና የተፈጥሮ መብት ያለን መሆኑን የሚቀበል አስተዳደር ይኑረን ከመቀበል ነው የሚጀምረው። ሁለተኛው ደረጃ ምንድን ነው? በአለም አቀፍ ህግ ተቀባይነት ባላቸው ተቋማት ይኸው የይገባኛል ጥያቄ ያለን መሆኑን እናስመዝግብ። ከዛ በኋላ ጊዜ የሚፈታው ነገር ነው። በድርድሮቻችን በንግግሮቻችን፣ ከሀገራት ጋር ባለን ግንኙነት ሁሉ ግን ይሄ ቁልፍ ጉዳይ ሆኖ መነሳት አለበት። ለምን? ይሄ የባህር በር ጉዳይ ያለፈው አስተዳደር መሪ አቶ መለስ ዜናዊ ሲያጣጥኑት እንደነበሩት ማናቸውም አይነት ሸቀጥ አይደለም። ይሄ የህልውና ጉዳይ ነው። አገራት የራሳቸውን ፖሊሲ፣ አካሄድ፣ ህይወት የመወሰን ያለመወሰናቸውን ጭምር ተጽዕኖ ውስጥ የሚያስገባ የህልውና ጥያቄ በመሆኑ ነው። ስለዚህ ኢትዮጵያውያን እንዲነጋገሩበት ያስፈልጋል። መጽሐፍት ሊጻፉበት፣ የኪነ ጥበብ ስራ ሊሰራበት፣ ውይይት ሊካሄድበት ሴሚናር ሊዘጋጅበት፣ ኮንፈረንስ ሊከናውንበት የሚገባ ጉዳይ ነው። አንድ የመጨረሻ ነጥብ አነሳለሁ በዚህ ላይ መልካም ቦሊቪያ የምትባለ ሀገር በአንድም በሌላ መንገድ ጉዳዩ ከኢትዮጵያ ጋር የተመሳሰለ ይመስላል። ባህርዋን በጦርነት ያጣችው ከቺሊ ጋር ተዋግታ በአስራ ስምንት ሰባ ዘጠኝ ነበረ። በአስራ ስምንት ሰባ ዘጠኝ ይህንን ብታጣም አሁን መልሶ ያንን ጉዳይ በክስ በፍርድ ቤት የማንቀሳቀስ እርምጃ ጀምራለች ከመቶ አርባ አመት በኋላ እሱ ብቻ ሳይሆን በአመት ሶስት ቀን የባህር ቀን ብለው የባህር ጉዳይ በህዝባቸው ደም ውስጥ ተዋህዶ የሚመጣና የቻለ ትውልድ እንዲጠይቀው ለመቶ አርባ ዓመት ስራ ሰርተዋል። እና ይሄ በኢትዮጵያ ላይ የደረሰ የተለየ እርግማን አይደለም። ባህር የነበራቸው ሀገራት ባህር አጥተው እንደገና መልሰው በዲፕሎማሲ፣ በህግና በሌሎች መንገዶች ተጠቅመው የባህር በር ባለቤት የመሆን ታሪክ አለ በአለ የጠቅላይ ሚኒስትሩን ራዕይ በዚህ ጭብጥ ላይ ያላቸውን ትኩረት ከሚሻሙ ወይም የተለየ ትኩረት የሚፈልጉ የሚመስሉ በሳቸው ቅድሚያ ከተሰጣቸው ሀሳቦች ወይም ሁኔታዎች ጋር እያነጻጸር እንመለከታለን። ሼክስፒር ቴዎድሮስ ባለው ጉዳዮች ላይ ብስማማም ይሄ ጥያቄ ግን ወቅታዊም አይደለም፣ ጊዜውም አይደለም። አሁን መጠየቅ ያለበት አልመሰለኝም። ምክንያቱም ጠቅላይ ሚኒስትሩ ስልጣን ላይ ከወጡ አራት ወርም ገና ሳይደፍናቸው የባህር በር በአሁን ሰዓት ይሄ እንዲሰመርልኝ እፈልጋለሁ። በአሁን ሰዓት አንገብጋቢው ጥያቄ አይደለም። ለኢትዮጵያ ሕልውናም ሆነ ለኢትዮጵያ እንደ ሀገር መቀጠል ነገሮች ባለፉት ሀያ ሰባት አመታት የተሰሩ የዘር ግጭቶች፣ የሰብአዊ መብት ረገጣ፣ ብዙ መሰረታዊ መብቶች የተገፈፉበት ሀገር ብዙ መስተካከል ያለባቸው ነገሮች አሉ። ከባህር በሩ በፊት የጠቅላይ ሚኒስትሩንም ቅድሚያ አቴንሽን የሚፈልጉ እና ይሄ ጥያቄ ተገቢ ሆኖ እያለ ይሄ ጥያቄ መጠየቅም አለበት። የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መሪ መመለስም አለባቸው። ነገር ግን ይሄ አስቸኳዩና አንገብጋቢም አይደለም፣ ወቅታዊም አይደለም ነው የምለው። የቴዎድሮስን ክርክርና ሀሳብ ብቀበለውም ከጊዜው አንጻር ካሉት አስቸኳይና አንገብጋቢ ችግሮች ጋር ግን ስናየው አሁን ሰዓቱ አይደለም ነው በአጭሩ የምትለው። ገፋ አድርጋችሁ ልትከራከሩባቸው የምችሉ ሌሎች ነጥቦችም ስላሉ፣ ቴዎድሮስ ባጭሩ ዕድል ስጥ። ያነሳኸውን ጭብጥ እስማማበት አለው፣ ጊዜው ግን አሁን አይደለም ነው የሚለው ሼክስፒር። የእኔ ሀሳብ ምንድን ነው? አንደኛ እነዚህን ጥያቄዎች ለመጠየቅ ስህተት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ፣ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ እገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ ሁለተኛውና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ የአሰብን ጉዳይ በአስራ ዘጠኝ ሰማኒያ አራት ሶስት ሰማኒያ አራት መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ አሁንም ከኤርትራ ጋር ወደብ ስለመጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለ ባለቤትነት ምን እያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው። መልካም ሼክስፒር። አዎ ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና ሁለት ወይ ሶስት ሳምንቱን ባልደፈንበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው ብዬ አላምንም። የሰጡትን መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው የምለው። ያልከውን ነገር እሳቸው የተቀበሉት አይመስለኝም። ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለመጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለው ወደብ መጠቀምና፣ ቴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅ እና የተለዩ ሁለት ነገሮች ናቸው። በእሱ እንስማማለን። መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ እያረክ ነው ስለዚህ ስለ መጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ፣ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠ ለሌላ አካል ተትቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር። ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ከደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥብ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅም። ሁሉም ነገር በትኩረትና በርብር በዘመቻ የሚሰራ አይደለም። ትልቅ አገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል አገር ነው ነው ሼክስፒር ይሄ የባህር በር ባለቤትነት ከሌላ ሀገር ጋር ገና ሰላም በተፈ ጠረ በማግስቱ ከመጠቀም ይልቅ ባለቤትነትን መከራከር ብቆ ተሞከረ ተጠየቀና፣ የት እንዳደረሰ ላልተጠየቀዋለን። ስቴዲ እንደምታውቀው ጥቂት ፓርቲዎች በኢትዮጵያ የጠየቁም አሉ። በዛኛውም ወገን ደግሞ ፈጽሞ ያከረረና በዚህ ጉዳይ ላይ መደራደር የማይፈልጉ ኢንተርናሽናሊም ደግሞ ይመስለኛል። አሁን የምትለው የባህር በር ብለን ስንጠይቅ ኤርትራውያኖች በዛ ጉዳይ ላይ አንደራደርም ይላሉ። ሜቢ መንግስት እንደውም ለኤርትራ ብሔራዊ ጠቁም የቆመ በኢትዮጵያ ኤርትራዊ መንግስት ነው የነበረው። የኢትዮጵያ መንግስት ጠይቀ ጠየቁ እንበል እስኪ አንተን ክርክር እንቀበል ና ተጠይቆ፣ የኤርትራ መንግስት አይ ሊሆን አይችልም ይሄ ነገር አልፈቅድምም አልቀበለውም ቢል ምንድን ነው ምርጫችን? እንካፈት ከእነሱ ጋር ወይ ጦርነት እንሂድ ነው ምትለው? ጦርነት በነገራችን ላይ ጦርነትን በምርጫነት ማምጣት ምርጫ እያለ ምርጫ እንደሌለ መንቀሳቀስ ነው። እኔ እያልኩ ያለሁት ምን እንደሆነ አስቀድሜ ጠቁም ያለ መጀመሪያ አስተዳደራቸው በዚህ ጉዳይ ያለው እሳቤ ምን እንደሆነ ነው። አሁኑኑ አምጡልን አላልኩም። የሳቸውኛ የፓርቲያቸው እኮ አስተሳሰብ ግልጽ ነው። መልካም፣ ድብቅ አይደለም። መልካም፣ በርዕሱ ላይ የሚመስላችሁን ሀሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊ ውይይትም የሚጠይቅ ነው። በሀገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁት፣ ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ በማራቶን ሩጫ ሶስት ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብሎ የታዩትን እንመልከት። ሼክስፒር፣ በመጀመሪያው ምላሽህ ለምን ሶስት ከተሞች ስትል ትጠይቃለህ? ጠቅላይ ሚኒስትሩ ይበልጡንም ለሀሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በእርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ምናልባትም በአንድ ከተማ በዋሽንግተን ብቻ ባሉበት ሀሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብክ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለህ ባወጣኸው ሌላ ጽሑፍ ግን የሚነሶታውን የራት ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልከበትን አስከትልሃል። የሚነሶታውን መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅሻልክ ሼክስፒር?